ኦሪት ዘፀአት ምዕራፍ ሰላሳ የዕጣን መሠዊያን ሥራ ከግራር እንጨት አድርገው፣ ርዝመቱ አንድ ክንድ ስፋቱም አንድ ክንድ አራት ማዕዘን ይሁን፣ ከፍታውም ሁለት ክንድ ይሆናል። ቀንዶቹም ከእርሱ ጋር በአንድነት የተሠሩ ይሁኑ። ላይኛውንና የግድግዳውን ዙሪያ ቀንዶችንም በጥሩ ወርቅ ትለብጣቸዋለህ። በዙሪያውም የወርቅ ክፈፍ ታድርግለታለህ። ከክፈፉም በታች ሁለት የወርቅ ቀለበቶች አድርግለት፣ በዚህና በዚያ በሁለቱ ጎን ታደርጋቸዋለህ። ለመሸከምም የመሎጊያዎችን ስፍራ ይሁኑ። መሎጊያዎቹንም ከግራር እንጨት አድርግ፣ በወርቅ ለብጣቸው። በምስክሩ ታቦት አጠገብ ካለው መጋረጃ በፊት ታኖረዋለህ። ይህንም አንተን በምገናኝበት ከምስክሩ በላይ ባለው በስርየት መክደኛ ፊት ታኖረዋለህ። አሮንም የጣፋጭ ሽቱ እጣን ይጠንበት፤ በማለዳ በማለዳ መብራቶቹን ሲያዘጋጅ ይጠነው። ይህም በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል። ሌላም እጣን የሚቃጠለውን መሥዋዕት የእህሉንም ቁርባን አታቀርብበትም፣ የመጠጥም ቁርባን አታፈስበትም። አሮንም በዓመት አንድ ጊዜ በቀንዶቹ ላይ ማስተስረያ ያደርጋል። በዓመት አንድ ጊዜ ለልጅ ልጃችሁ ማስተስረያ በሚሆን በኃጢአት መሥዋዕት ደም ማስተስረያ ያደርግበታል። ለእግዚአብሔር ቅድስተ ቅዱሳን ናት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተ የእስራኤልን ልጆች ቁጥር ተቀብለህ በቈጠርሃቸው ጊዜ መቅሰፍት እንዳይሆንባቸው በቈጠርሃቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። አልፎ የሚቈጠር ሁሉ ግማሽ ሰቀል እንደ መቅደሱ ሰቀል ሚዛን ይሰጣል፤ የሰቀል ግማሽ ለእግዚአብሔር ያነሳል። ሰቀሉ ሀያ ኦቦሊ ነው። አልፎ የተቈጠረ ሁሉ ከሀያ ዓመት ጀምሮ ከዚያም ከፍ ያለ የእግዚአብሔርን ስጦታ ይሰጣል። ለነፍሳችሁ ማስተስረያ የእግዚአብሔርን ስጦታት ስትሰጡ፣ ባለጠጋውም ከሰቀል ግማሽ አይጨምር፣ ድኻውም አያጕድል። የማስተስረያውንም ገንዘብ ከእስራኤል ልጆች ወስደህ ለመገናኛው ድንኳን መገልገያ ታደርገዋለህ በእግዚአብሔርም ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የመታጠቢያ ሰንና መቀመጫውን ከናስ ሥራ፣ በመገናኛው ድንኳንና በመሠዊያው መካከል እርሱን አድርገህ ውኃን ትጨምርበታለህ። አሮንና ልጆቹም እጆቻቸውን፣ እግሮቻቸውን ይታጠቡበታል ወደ መገናኛው ድንኳን በገቡ ጊዜ ለእግዚአብሔር የእሳት መሥዋዕት ያቃጥሉ ዘንድ ወደ መሠዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡበታል። እንዳይሞቱም እጆቻቸውና እግሮቻቸውን ይታጠቡ። ይህም ለእርሱ ከእርሱም በኋላ ለዘሩ የዘላለም ሥርዓት ይሆንላቸዋል። እግዚአብሔር ሙሴን እንዲህ ብሎ ተናገረው። አንተም ክቡሩን ሽቱ ውሰድ የተመረጠ ከርቤ አምስት መቶ ሰቀል ግማሽም፣ ጣፋጭ ቀረፋ ሁለት መቶ አምሳ ሰቀል፣ የጠጅ ሳርም እንዲሁ ሁለት መቶ አምሳ ሰቀል፣ ብርጉድም አምስት መቶ ሰቀል እንደ መቅደሱ ሰቀል ሚዛን፣ የወይራ ዘይትም አንድ የኢን መስፈሪያ ትወስዳለህ። በቀማሚም ብልሃት እንደ ተሠራ ቅመም የተቀደሰ የቅብዓት ዘይት ታደርገዋለህ። የተቀደሰ የቅብዓት ዘይት ይሆናል። የመገናኛውንም ድንኳን የምስክሩንም ታቦት ገበታውንም ዕቃውንም ሁሉ መቅረዙንም ዕቃውንም የዕጣን መሠዊያውና ለሚቃጠል መሥዋዕት የሚሆነውን መሠዊያና ዕቃውንም ሁሉ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለህ። ቅድስተ ቅዱሳንም ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቅባቸው ቀድሳቸውም። አንተም ለእስራኤል ልጆች እንዲህ ብለህ ተናገር፣ ይህ ለልጅ ልጃችሁ የተቀደሰ የቅብዓት ዘይት ይሆንልኝ። በሰው ሥጋ ላይ አይፍሰስ፣ እንደ እርሱም የተሠራ ሌላ ቅብዓት አታድርጉ፣ ቅዱስ ነውና ለእናንተም ቅዱስ ይሁን። እንደ እርሱ ያለውን የሚያደርግ ሰው፣ በሌላም ሰው ላይ የሚያፈስስ ሰው ከሕዝቡ ተለይቶ ይጥፋ። እግዚአብሔርም ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዘጉል ውስጥ የሚገኝ ሽቱ፣ የሚሸትም ሙጫ፣ ጥሩም ዕጣን ውሰድ። የሁሉም መጠን ትክክል ይሁን። በቀማሚም ብልሃት እንደ ተሠራ በጨው የተቀመመ ንጹሕና ቅዱስ ዕጣን አድርገው። ከእርሱም ጥቂት ትወቅጣለህ ታልመውም አለህ። ከዚያም ወስደህ አንተን በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሆንላችሁ! እንደ እርሱ የተሠራ ዕጣን ለእናንተ አታድርጉ። በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን። ሊያሸትተውም እንደ እርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ።